ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮቼ ባለፈው ክፍለ ጊዜ ተከታታይ አድርገን ስንመለከት የነበረውን የማቴዎስ ወንጌል መጽሐፍ ጥናታችንን ዛሬም እግዚአብሔር ረድቶን ይዘንላችሁ ቀርበናል። እግዚአብሔር አምላካችን ልጁን ጌታ ኢየሱስ ክርስቶስን ለእኔና ለእናንተ ኀጢአት ሲል አሳልፎ ሰጥቶ እነሆ በደሙ ተገዝተን ዛሬም ደግሞ በቤቱ ውስጥ እንድንቆም እርሱ ረድቶናል። ሃሌሉያ! እግዚአብሔርም ምን ይሳነዋል? ሃሌሉያ! ደስ Alleluia desimennet Ge da iezus te lesallet Fe c'un be

ሃሌሉያ! ደስ ይበለል! ሃሌሉያ! ደስ ይበለል! ሃሌሉያ! ደስ ይበለል! ጌታ ኢየሱስ ድል ነሳለ። እግዚአብሔር አባታችንና አምላካችን ሆይ ደስታችን ጥጋባችን ሆነሃልና እናመሰግንሃለን። ሁሌም ደግሞ እግዚአብሔር አምላካችን ሆይ ልባችን ወደ አንተ ሲያስብ የፍቅርህን መጠን ስናስብ በውስጣችን ልባችን ይዘላል። አቤቱ አባቴና አምላኬ ሆይ እንደዚሁ አንተን እንደ ተራብን እንደዚሁ አንተን እንደ ተጠማን እስከ መጨረሻው ድረስ ደግሞ እንድታጸናን ከአንተም ጋር መራመድ እንድንችል ሁሌም ልባችንን በፍቅርህ ግለት እንድታሞቅ እንለምንሃለን። እግዚአብሔር አባቴና አምላኬ ሆይ በዘመኑ ነፋስ ሳንገፋና ሳንወድቅ ወዲያኛ ወዲህ ሳንል የልጅህን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን ጸንተን መቆም እንድንችል ጸጋን ከጸባወተ አብዛልን። በዚህች ምሽት ደግሞ ያንተን ድንቅ ሥራ እንድና የጌታ ኢየሱስ ክርስቶስ ኖ የመንፈሳዊ ዐይኖቻችንን እንድታበራልን እንለምንሃለን። አስተማሪውን መንፈስ ቅዱስ ልከ ደግሞ ተናገረን። ድንቅ የሆነውን እውነተኛይቱን ወንጌል ያንተን እውነተኛይቱን ወንጌል ብ ቻ እግዚአብሔር ሆይ ተመልክተን መቆም እንድንችል እርዳን። ኖ እግዚአብሔር አምላካችን ሆይ በዚህን ሰዓት አንተን የተጠማች ነፍስ አለች፣ የተራበች ነፍስ አለች። ለዚህችም ነፍስ ደግሞ እንድትገለጥላት እኔ ባሪያ ወደ አንተ ጸልያለሁ። ስለ ድንቅና ስለ ዘላለማዊ ስምህ ስትል ስማን። አሜን። አድማጮቼ የማቴዎስ ወንጌል ምዕራፍ 22 ትምህርታችንን ጨርሰን የምዕራፍ 23ን ትምህርት መጀመራችንን ታስታውሳላችሁ። በዚያ ክፍል ውስጥ ኢየሱስ ክርስቶስ ጻፎችና ፈሪሳውያንን ስለ ማስጠንቀቁ የሚያወሳውን ክፍል ተመልክተን ነበረ። ዛሬም ይህንኑ ቀጣይ አድርገን ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደ ተለመደ ሁሉ ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ 23 ቁጥር ስምንትን የተመልከቱ። እንዲህ ይላል እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ ሆነ እናንተ ሁላችሁ ወንድማማች ናችሁ። ይላቸዋል መምህር ተብላችሁ አትጠሩ የሚለውን ቃል ስንመለከት በቤተ ክርስቲያን የሚያስተምሩትን በተለይ ቄሱን ወይም ፓስተሩን ወይም ወንጌላዊውን የሚመለከት ስለሆነ እነርሱን አስተማሪዎቻችን ብለን ለመጥራት ይከለክለን ይሆን ትሉ ይሆናል። እዚህ ላይ አባባሉ እነዚህ አገልጋዮች በማስተማራቸው ከሰው ሁሉ የተለዩ አድርጎ ራሳቸውን እንዳይቆጥሩ ለማሳሰብ ነው። ይህንን ጌታ የተናገረው ከእኛ እንደ አንዱ ወንድም ወይም እህት ሊቆጠር የተገባው ነው። ቁጥር ዘጠኝና አስርን ተመልከቱ። አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ፣ ይላችኋል። በመንፈሳዊ ረገድ አባት የሚለው መጠሪያ ሕይወት ሰጪ የሚል ትርጉም ስላለው፣ ልብ በሉ። አባት የሚለው መጠሪያ በመንፈሳዊው አኳያ ስንመለከት ሕይወት ሰጪ የሚል ትርጉም ስላለው ማንም የመንፈስ አባት ተብሎ ቢጠራ በእግዚአብሔር ቦታ እንደተቀመጠ ይቈጠራል። በዘልማድ የነፍስ አባት እያልን የምንጠራቸው አንዳንድ ሰዎች አሉ። ወገኖቼ የነፍሳችን አባት ስለ ነፍሳችንም ደግሞ ስለ ሕይወታችንም የሚቆምልን አንድ እግዚአብሔር አንድ ክርስቶስ ብቻ ነው ያለው። ልብ በሉ አባት ብለን ማንንም ሰው መጥራት አንችልም። አባት ማለት ሕይወት ሰጪ ማለት ነው። ሕይወትን የሚሰጥ ደግሞ እግዚአብሔር ብቻ ነው። ይህ ደግሞ እግዚአብሔርን እንደ መሳደብ ይቆጠራል። ቄስ እገሌ የነፍስ አባታችን ናቸው እያልን በምንጠራበት ጊዜ፣ አዎ እግዚአብሔርን እንደ መሳደብ ነው። ምክንያቱም ለዚህ ሰው የእግዚአብሔርን ቦታ ሰጥተነዋልና ሕይወትን ወገኖቼ ሊሰጥ የሚችለው የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። ልብ በሉ። ሕይወትን ለእኔና ለእናንተ ሊሰጥ የሚችለው እግዚአብሔር ብቻ ነው። በቤተ ክርስቲያን የማስተማር ሥልጣን ያለውና የቤተ ክርስቲያን ራስ የሆነው ጌታ ኢየሱስ ክርስቶስ ብቻ ነው። ይህን ደግሞ አበባ አልተናገረም። ይህን ደግሞ ፓስተር ገሌ ወይም ወንጌላዊ ገሌ አልተናገረም። ይህን ያስተማርን ልጁ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። ከእናንተም የሚበልጠው ይላል ቁጥር አሥራ አንድንና አሥራ ሁለትን ተመልከቱ። ከእናንተም የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል ሲል ይናገራል። ከሁሉ ታላቅ ለመሆን ብትወድ ወገኖቼ፣ የሁሉ አገልጋይ መሆንን ተማሩ። ጻፎችና ፈሪሳውያን ወዮላቸው ስለ መባላቸው የሚያወሳውን ክፍል አሁን ደግሞ ቀጥለን እንመለከታለን። በዚህ ክፍል የዋህና ጭምት የሆነው ጌታ ኢየሱስ ፈሪሳውያንና ጻፎችን ጠንካራና ከባድ በሆነ አነጋገር ይዘልፋቸዋል። ጌታ ኢየሱስ ኀጢአትን ያወገዘውን ያክል የትኛውንም ነቢይ አላወገዘም። እንደዚህ ዐይነቱ መልእክት በአሁኑ ዘመን ለሚገኙት ቃሉን በትክክል ለማይሰብኩት አስተማሪዎች ታላቅ ማስጠንቀቂያ ነው። እንደነዚህ ያሉ አስተማሪዎች ጌታ ኢየሱስን ስለ ፍቅር ብቻ የሚናገር አድርገው ነው የሚያቀርቡት። ነገር ግን እርሱ ኀጢአትንም የሚቀጣና ኀጢአተኞችንም የሚገስጽ የእውነት ጌታ ነው። ጌታ ኢየሱስ የፍቅር ጌታ መሆኑና ስለ ኀጢአተኞች መሞቱ የታወቀ ነው። ነገር ግን በኃጢአትና በኃጢአተኞችም ላይ እንደሚፈርድ የእግዚአብሔር ቃል እውነት መሆኑንም ማስተማር ያስፈልጋል። ስለ እርሱ ሊኖረን የሚገባን አመለካከት ትክክለኛና የጠራ መሆን አለበት። አስቀድሜ ለመግለጽ እንደሞከርኩት አንዳንድ ለዘብተኛ አቋም ያላቸውና ራሳቸውን የወንጌል ሰባኪዎች ነን የሚሉ ሰዎች ራሳቸው ስተው ሰዎችን የሚያስቱ ናቸው። ስለ ኢየሱስ ክርስቶስ ማንነትና ስለ ሥራው የጠራና ትክክለኛ መረዳት የላቸውም። ለምሳሌ ስለ እርሱ ካላቸው እምነት ጥቂቶቹን እንመልከት። ኢየሱስ ክርስቶስ ከድንግል ማርያም መወለዱን አያምኑም። ሐሰተኛ አስተማሪዎች በመስቀል ላይ ስለ ኃጢአተኞች መሞቱን አይቀበሉም። በሥጋ ከመቃብር በትንሣኤ መነሳቱን አያምኑም። እንግዲህ እነዚህ ሰዎች ስለ ኢየሱስ ክርስቶስ ምን ሊያስተምሩ ይችላሉ? ስለሚቃወሙት ነገር ምንም አይነት መጽሐፍ ቅዱሳዊ ማስረጃ የላቸውም። እንዲያው በደፈና ኢየሱስ የፍቅር ንጉሥ ብቻ ነው በማለት አለስ አለስልሶ ሊያቀርቡት ይፈልጋሉ። ነገር ግን መጽሐፍ ቅዱስ በግልጽ እንደሚያስተምረን ጌታ ኢየሱስ ከድንግል ማርያም መወለዱን ታምራት በማድረግ መመላለሱን ስለ አጢአተኞች ሲል በመስቀል ላይ መሞቱንና በሦስተኛውም ቀን ከሙታን መነሳቱን ወደ ሰማይ ማድረጉንና በአባቱ ቀኝ መቀመጡን ከዚያም በሕያዋንና በሙታን ሊፈርድ ዳግመኛ እንደሚመጣ እኛ ክርስቲያኖች እናምናለን። በዘመናችን ከዚህ በላይ ከገለጽነው ውጪ የሚገለጽ ክርስቶስ ካለ እርሱ ሌላ ክርስቶስ ነው ማለት ነው። እውነተኛው ክርስቶስ ግን ኀጢአትን የሚቃወም ለትሑታን ግን ጸጋን የሚሰጥ ስለሆነ ጻፎችንና ፈሪሳውያንን ስለ ስህተታቸው ወዮላቸው ሲላቸው በዚህ ምዕራፍ እንመለከተዋለን በቁጥር ዐሥራ ሦስት ላይ ፈሪሳውያንና ጻፎች ወዮላቸው ስለ መባላቸው ነው የምንመለከተው። ጌታ ኢየሱስ በዚህ ምዕራፍ በረጅሙ ፈሪሳውያንንና ጻፎችን ይወቅሳቸዋል። እስቲ እናንብበው። እናንተ ግብዞች፣ ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ ይላቸዋል ጌታ ኢየሱስ በዚህ ክፍል ወዮ የሚለውን ቃል ስምንት ጊዜ ሲጠቀምበት ጻፎችንና ፈሪሳውያንን እናንተ ግብዞች በማለት ሰባት ጊዜ ይጠራቸዋል። በተሳሳተ አመራራቸው ምክንያት ሰዎች ወደ መንግሥተ ሰማያት እንዳይገቡ እንቅፋት እንደሆኑም ይወቅሳቸዋል። ቁጥር 14 እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ። ስለዚህ የባሰ ፍርድ ትቀበላላችሁ ይላችኋል። በሌላ አባባል እነዚህ ሰዎች ጸሎትን ያስረዝማሉ፣ ነገር ግን ከልባቸው አይደለም። ለጥቅማቸው እንዲያመቻቸው ግን ያታልሉበታል። ቁጥር 15 እናንተ ግብዞች ጻፎችና ፈሪሳውያን፣ አንድ ሰው ልታሳምኑ በባሕርና በደረቅ ስለምትዞሩ በሆነም ጊዜ ከናንተ ይልቅ ሁለት እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ ይላቸዋል። ከቦታ ወደ ቦታ ሲሄዱና ስለ እግዚአብሔር ሲያወሩ ማንም አይበልጣቸውም። ነገር ግን አንድም ነፍስ እንኳ ወደ እግዚአብሔር አያመጡም። ከሚከተሏቸው አንዳቸው እንኳን ደህንነትን ያገኙ አይደሉም። እናንተ ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል የምትሉ ዕውሮች መሪዎች ወዮላችሁ ይላችኋል። ወገኖቼ በቤተ መቅደስ ትምላላችሁን? ገብርኤልን ሚካኤልን እያላችሁ ትምላላችሁን? ጌታ በዚህ ነጥብ ላይ እነዚህን ፈሪሳውያን ጻፎችንም ይከራከራቸዋል ማላው እንደሚያስራቸው ይነግራቸዋል። ቁጥር 17 እና 18ን ተመልከቱ። እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ማንም በመሠዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ ማንም የገባውን ቃል ኪዳን ወይም መሐላ ካልፈጸመ በደለኛ እንደሚሆን ያስታውቃቸዋል። እናንተ ደንቆሮችና ውሮች ማናቸው ይበልጣል መባው ነውን ወይስ መባውን የሚቀድሰው መሠዊያው? እንግዲህ በመሠዊያው የሚምለው በርሱና በርሱ ላይ ባለው ሁሉ ይምላል። በቤተ መቅደስም የሚምለውና በርሱና በርሱ በሚኖረው ይምላል። በሰማይም የሚምለው በእግዚአብሔር ዙፋንና በርሱ ላይ በተቀመጠው ይምላል ይላል። ፈሪሳውያን በትምህርታቸው ማንም ሰው በቤተ መቅደሱ ወይም በመሠዊያው ቢምልና መሐላውን ባይጠብቅ አይጠብቅ ምንም የለበትም። ነገር ግን በቤተ መቅደሱ ወርቅ ወይም በመሠዊያው ላይ በቀረበው ስጦታ ቢምል ግን በመሐላው ይታሰራል ይላሉ። በዚህ ትምህርታቸው ጸጉርን የመሰንጠቅ ያክል ይራቀቃሉ። ከመንፈሳዊው ነገር ይልቅ ለቁሳዊው ነገር ከፍተኛውን ግምት ሲሰጡ እናስተውላቸዋለን። ታዲያስ ዛሬ በየቦታው በየቤተ መቅደሱ ይህን የመሰለ ትምህርትን አናዳምጥምን? ጌታ ኢየሱስ እንዴት ባለ ኃይለኛ ቃል እንደ ተናገራቸው ቀጥለን ደግሞ ከቁጥር ሦስት እንመልከት። እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተው ወዮላችሁ። ሌላውን ስትተው ይህን ልታደርጉ ይገባችሁ ነበር ይላቸዋል። እነዚህ ሰዎች ከጥቃቅኑ ነገር ሁሉ አስራትን የሚያወጡ ነገር ግን ፍርድንና ምሕረትን ታማኝነትንም የማያደርጉ ሰዎች ስለሆኑ ጌታ ኢየሱስ በሕግ ያለውን ዋና ነገር ስለምትተው ወዮላችሁ ሲል አወገዛቸው። ቁጥር 24 እናንተ ውሮች መሪዎች ትንኝን የምታጠሩ ግመልንም የምትጡ ይላቸዋል። ይህ ንግግር የቀልድ ንግግር ይመስላቸዋልን? ወገኖቼ ጌታ ኢየሱስ ይህን ሲናገር በዚያ ብኖር ኖሮ እኔ አነጋገሩ እኔን ያስቀኝ ይሆናል ብዬ ገምታለሁ። የፈሪሳውያንንንና የጻፎችን ሁኔታ በጥንቃቄ እየተረዳው ከሆነ ወይም በእነርሱ ቦታ እኔ ብገኝ ወይም ብሆን ንግግሩ ቀልድ እንዳልሆነ ይገባኛል። ጌታ ኢየሱስ ይህን የተናገረው በአንክሮና በቁጣ ነው። በጊዜው በዚያ የነበሩ የሃይማኖት መሪዎቹን ቅሌት የሚያውቁ በነገሩ ሳይገረሙ አይቀርም። ዛሬም ቢሆን ወገኖቼ ብዙ ሰዎች ለጥቃቅን ነገር ከፍተኛ ቦታ በመስጠት በአስመሳይነት እጅግ ሲያከሩ ይታያሉ። የአባታችን ሃይማኖት ሲወርድ ሲዋረድ የመጣ ሃይማኖት ይህንን አድርጉ፣ ይህን አታድርጉ እያሉ ወግን ያጠብቃሉ። ለምሳሌ በከንፈራቸው ብዙ የአሜት ወሬ እየደቆሱ ሊፕስቲክ የከንፈር ቀለም ማለት ነው መቀባት ኀጢአት ስለ መሆኑና ስላለመሆኑ ሲከራከሩ ይደመጣሉ። እንደነዚህ እነዚህ ዐይነት ሰዎች ግመልን የሚውጡ ትንኝን ግን የሚያጠሩ በመባል የተመሰለባቸው ናቸው። ቁጥር 25 እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጪቱን ውጪ ስለምታጠሩ ወዮላችሁ ይላቸዋል። ይህ አምስተኛው ወዮ ፈሪሳውያን ለውጫዊ ነገር የሚሰጡትን ከፍተኛ ግምት የሚያመለክት ነው። ይህ በአሁኑ ጊዜ የአብያተ ክርስቲያናትን አብዛኛው ትኩረትን ይመስላል። የውስጠኛው ነገር እየተበላሸ ውጫዊውን ነገር ማሸብረቅ በቤተ ክርስቲያን እየጎላ የመጣ ነገር ነው። ትላልቅ በዓላትን ማዘጋጀት፣ በከፍተኛ ወጪ ልዩ ልዩ ቁሳቁሶችን መግዛትና ማሸብረቅ ከፍተኛ ትኩረት ሲሰጣቸው በውስጥ የሚሠራውን የኀጢአት ሥራና ለማጽዳት ግን ምንም አይነት እርምጃ አይወሰድም። የውጫዊ እድሳትና ሽብረቃ የውስጡን አጢአት ሊያነጻው አይችልም፣ የውስጡንም መልካምነት ሊያሳይ አይችልም። ፈሪሳውያን ግን ልማድን በእውነት ቦታ፣ ሥርዓትን በእምነት ቦታ፣ ቅዳሴን ደግሞ በእግዚአብሔር ቦታ ተክተዋቸው ነበር። ቁጥር 26 አንተ ውር ፈሪሳዊው ውጪው ደግሞ ጥሩ እንዲሆን አስቀድመ የጽዋውንና የወጪቱን ውስጡን አጥራ ይላል። እዚህ ላይ አንድ ነገር ልንገነዘበው የሚገባን ጌታ ኢየሱስ አስቀድማችሁ የውስጡን አጽዱ ሲል ውጪው መጽዳት የለበትም አለማለቱን ነው። ነገር ግን ውስጡ ቆሽሾ እያለ ውጪውን ለማጽዳት ትኩረት አትስጡ ማለቱ ነው። ለቅድስናና ለንጽሕና ትኩረት ልንሰጠው የሚገባን ቀዳሚው ነገር ከውስጥ መሆን አለበት ነው የሚላቸው። ቁጥር 27፣ እናንተ ግብዞች ጻፎችና ፈሪሳውያን፣ በውጭ አምሮ የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ ይላቸዋል። ወገኖቼ፣ ለእኔ ይህ ጌታ ኢየሱስ የተጠቀመበት አነጋገር እጅግ ያስፈራኛል። የውስጡ ቆሽሾ የውጭው ደግሞ አምሮ የሚታየው ወጪት የብዙ አብያተ ክርስቲያናት ትክክለኛ ምሳሌ ነው። በውስጡ የሚገማ ነገር እያለበት ከውጪ እንደሚያምር መቃብር የብዙዎች ሕይወት ይህን ይመስላል። ከውጪ ሲታዩ አምረው ይታያሉ፣ ውስጣቸው ግን በመተላለፍና በኀጢአት ብዛት የሞተ ነው። የሃይማኖት መልክ አላቸው፣ ነገር ግን ነፃ የሚያወጣቸውንና አዲስ ፍጥረት የሚያደርጋቸውን ኀይሉን የካዱ ናቸው። ውድ ወገኖቼ፣ ሕይወታችሁ ካልተለወጠና ጌታ ኢየሱስ ክርስቶስን ካልመሰለ የቤተ ክርስቲያን አባል መሆናችሁ ብቻ ምንም የሚሰጣችሁ ፋይዳ የለውም። እንዲያው ግብዝነት ብቻ ነው የሚተርፋችሁ። ስለዚህ ሁልጊዜ የሕይወታችሁ መለወጥንና በቅድስና ለእግዚአብሔር ክብር መመላለሳችሁን ትኩረት እንድሰጡት አደራላችኋለሁ። ቁጥር 28 እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል ይላችኋል። ኦ ጌታ ኢየሱስ እነዚህን የሃይማኖት መሪዎች እንዴት ነበር ይወቀሳቸው! እጅግ አስፈሪ ነው። በእርግጥ ሥራቸው አሳፋሪ ስለ ነበረ ሊወቀሱ ይገባቸው ነበር። እኛም ወገኖቼ በምናስተምረው በእግዚአብሔር ቃል እውነት መኖር ካልቻልን በእነርሱ ላይ የተሰነዘረው ወቀሳ በእኛም ላይ ሊሰነዘር ይችላል። ስለዚህ በሕይወታችን ምስክርነት እንደ ቃሉ በመኖር ሰዎችን ወደ ጌታ ለማምጣት መጣር ይኖርብናል። ከቁጥር 9 እስከ 32 ያለውን ደግሞ አለፍ በሉና ተመልከቱ። እናንት ግብዞች ጻፎችና ፈሪሳውያን፣ የነቢያትን መቃብር ስለምትሰሩ የጻድቃንንም መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን በሆነስ በነቢያት ደም ባልተባበርናቸውም ነበር ስለምትሉ ወዮላችሁ። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ደግሞ የአባቶቻችሁን መስፈሪያ ሙሉ ይላቸዋል። እኛም ብንሆን በዘመናችን ይህንኑ የምናደርግን የእግዚአብሔር ታላላቅ ሰዎች፣ ሰባኪዎች፣ ወንጌላውያን፣ ሚሶናውያን በዘመናቸው የተከበሩ ቢሆኑም በሰሯቸው ስህተቶች ከወቀሳና ከውግዘት አላመለጡም። ስለዚህ ነው ጌታ ኢየሱስ የነቢያትን መቃብር ስለምታስጌጡ፣ በአባቶቻችን ዘመን ኖረን በሆነስ በነቢያት ደንብ አልተባበርናቸውም ነበር ስለምትሉ ወዮላችሁ የሚላቸው። እንደዚህ ብለው የሚናገሩ የሃይማኖት መሪዎች ግን በዘመናቸው ይገዟቸው የነበሩትን ሮማውያንን በመገፋፋት የእግዚአብሔርን ልጅ እንዲገሉት ከፍተኛ እንቅስቃሴ ሲያደርጉ ነበረ። ቁጥር 33 እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ይላል ጌታ። ከዚህ የበለጠ ጠንካራ ቃል ትገምቱ ይሆንን? ጌታ ኢየሱስ እናንተ እባቦች የእፉኝት ልጆች ብሎ ሲጠራቸው ምን ማለቱ ነው? ይህን ሲል የሃይማኖት ካባ ለብሰው መርዝን የሚረጩ የስህተት ትምህርትና የሚያስት ተግባር ያላቸው ሰዎች መሆናቸውን ለማስረዳት ነው። በዚህ ጥቅስ ጌታ ኢየሱስ በከባድ ሁኔታ ነው የሚናገረው። ጌታ ኢየሱስ ፍቅሩን ለእኔና ለእናንተ በመግለጽ በመስቀል ላይ ሊሞት መጣ። ይህንንም በተግባር አሳየ። ነገር ግን ይህን አንድና አማራጭ የሌለውን የእግዚአብሔርን መንገድ ለመቀበል ፈቃደኛ ካልሆን በስተቀር ወገኖቼ፣ በእያንዳንዳችን ላይ እንደ ፈራጅ ሆኖ ይመጣል። ከቁጥር 34 እስከ 35 ያለውን በኋላ ተመልከቱ። በግልጽ መረዳት እንደምንችለው የዘካርያስ መሥዋዕት መሆን በቅርብ ጊዜ እየተደረገ ነበር። ጌታ ኢየሱስ ከአቤል መገደል ጀምሮ በቅርቡ እስከ ተደረገው የዘካርያስ መሥዋዕትነት ነበር የተናገረው። እግዚአብሔር ጻድቃንን ስላጠፋች በእስራኤል ላይ እንደሚፈርድ በግልጽ ተናገረ። እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል፣ ይላል ቁጥር 36 ላይ። በዚህ ጥቅስ ጌታ ኢየሱስ በኢየሩሳሌም ላይ በሰባ ዓመተ ምሕረት የተፈጸመውን ጥፋት አስቀድሞ ተነበየ። ከዚያ ቀጥሎ ምን ሊያደርግ ፈልጎ ይሆን? ይህን ታላቅና ከባድ ውግዘት በሕዝብ ፊት የተናገረው ጌታ ኢየሱስ አሁን ደግሞ ለኢየሩሳሌም ሲያለቅስላት እንመለከተዋለን። ይህንን ከቁጥር 37 እና 38 መመልከት ይቻላል። ኢየሩሳሌም ኢየሩሳሌም ሆይ፣ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር፣ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላቸዋል ይላቸዋል። ኢየሩሳሌም ጌታ ኢየሱስ በድል ወደ እርሷ ሲገባ ልትቀበለው አልፈለገችም። ስለ ሆነም እርሱም ኢየሩሳሌምን ወቀሳት። አሁን ግን ሲያዝንላት እናያለን። ምንም እንኳን ኢየሩሳሌምን ቢያወግዛት ለእርሷ ፍቅር ነበረው። በእርሷ ላይ ሊመጣ ያለውን ፍርድ አስቀድሞ ስለሚያውቅ አለቀሰላት። በዚያን ዘመን የነበሩት ሰዎች ስለ ኢየሱስ ሲናገሩ እርሱ ኤርሚያስ ነው ሲሉ ነበር። ይህን ያሉበት ምክንያት አዘኑን በእምባ ይገልጽ ስለ ነበር ነው። ኤርሚያስም የእምባ ነቢይ ተብሎ ይጠራ ነበርና የሕዝቡን በደልና ካልተመለሱ የሚደርስባቸውን ጥፋት የሚያሳውቅ ነቢይ ቢሆንም ስለ ሕዝቡ ግን የሚያነባ ነቢይ ነበረ። እኛም እንደ ኤርምያስና እንደ ጌታ ኢየሱስ የሰዎችን ስህተት የምናስታውቅ ብንሆን እየጸለይንላቸውና እያነባንላቸው ልንኖር ይገባናል። ቁጥር 39 የተመልክተን የምዕራፍ ሦስትን ትምህርት እናገባድዳለን። እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም ይላቸዋል። በዚህ ንግግሩ የደነገጡት የሃይማኖት መሪዎች ብቻ ሳይሆኑ የእርሱም ደቀ መዛሙርት ነበሩ። እነርሱ መንግሥቱን በኢየሩሳሌም እንደሚመሠርት ነበር የሚጠባበቁት። እርሱ ግን ከእንግዲህ ወዲህ አታዩኝ የሚላቸዋል። ከተማቸውም እንደምትፈርስና ቤታቸውም እንደሚፈታ ይነግራቸዋል። በጌታ ስም የሚመጣ ብሩክ ይሁን እስኪሉ ድረስ ዳግመኛ እንደማያዩት በግልጽ ተናገራቸው። ዳግመኛ በታላቅ ድልና ግርማ ሲመጣ ሁሉም ያዩታል ያለክሱለታል። አድማጮቼ ከምዕራፍ ሀያ ሦስት ጌታ መንፈስ ቅዱስ ድንቅን ነገር እንድናይና እንድንማር ረድቶናል። በዚህ ዐይነት መልክ በተማርነውም መንገድ እንድንኖር ደግሞ እግዚአብሔር ጸጋውን ያብዛልን እያልን በቀሪው ሰዓታችን የምዕራፍ 24 ከፊሉን አብረን እንመለከታለን። በዚህ በማቴዎስ ወንጌል ምዕራፍ 24 ደቀ መዛሙርት ኢየሱስን ስለ መጨረሻው ዘመን ሦስት ጥያቄዎችን ስለ መጠየቃቸው እርሱም ሁለቱን ጥያቄዎች ከዓለም መጨረሻ ጋር በማያያዝ አንዱን ደግሞ ከእርሱ ዳግም ምጽአት ምልክት ጋር በማያያዝ ሲመልስላቸው እንመለከታለን። ማቴዎስ 24ና 25 ስለ መጨረሻው ዘመን በደብረ ዘይት ተራራ ላይ የተሰጡት ትረካዎች በመባል ይታወቃሉ። በማቴዎስ ወንጌል ውስጥ የተጠቀሱ ሦስት ዋና ዋና ትረካዎች አሉ። እነርሱም አንደኛ የእግዚአብሔር መንግሥት መመሪያ፣ የእግዚአብሔር መንግሥት መመሪያ የተባለው የተራራው ስብከት ነው። ከማቴዎስ አምስት እስከ ሰባት ያለውን መመልከት ይቻላል። ይህ የመንግሥቱ ሥነ ምግባርን ያመለክተናል ሁለተኛ የእግዚአብሔር መንግሥት ቀጣይነት የእግዚአብሔር መንግሥት ቀጣይነት በዚህ ክፍል ምስጢራዊ ምሳሌዎችና ትረካዎችን እንመለከታለን። ማቴዎስ አስራ ሶስትን ልብ ይሏል። የእግዚአብሔር መንግሥት በአሁኑ ወቅት ምን እንደምትመስል ማብራሪያ የተሰጠበት ክፍል ነው። ሦስተኛው ደግሞ የእግዚአብሔር መንግሥት ከምድር ስለመወሰዷ የሚያወሳ ነው። የእግዚአብሔር መንግሥት ከምድር ስለመወሰዷ ያወሳል። ይህ የመጨረሻው ጊዜ ትረካ ነው። ማቴዎስ አራትና ሀያ አምስት ናቸው። እነዚህ ሦስቱ ዋና ዋና ትረካዎች የተባሉት በስፋታቸው በይዘታቸውና በዓላማቸው ነው። ጌታ ኢየሱስ ስለ ኢየሩሳሌም ከተማ ጥፋት አስቀድሞ ስለ መናገሩን ከቁጥር አንድ መመልከት ይቻላል። ጌታ ኢየሱስ የሃይማኖት መሪዎችን ካወገዘ በኋላ ጀርባውን ወደ ኢየሩሳሌም አዙሮ ያ እንደዚያ የሚያደንቁት ቤተ መቅደስ እንደሚፈራርስ ተናገራቸው። ጌታ ኢየሱስ ምንም እንኳ ቤተ መቅደሱ ቢፈርስ የእርሱ መንግሥት ግን ጸንታ እንደምትኖራ አስታወቀ። ቤተ መቅደሱ ታላላቅ ክፍሎች ያሉት ሆኖ በንጉሥ ሄሮድስ የተሠራ ነበረ። ጌታ ኢየሱስ በምድር ላይ እየተመላለሰ በሚያስተምርበት ዘመን ሥራው ገና አልተጠናቀቀም ነበር። ቤተ መቅደሱ በነጭ እብነ በረድ የተሠራ ሆኖ ረጅምና ግርማ ሞገስ ያለው ሕንፃ ነበር። ይህ ቤተ መቅደስ ወደ ፊት እንደሚፈራርስ ጌታ ኢየሱስ በሚናገርበት ጊዜ ደቀ መዛሙርቱ ደነገጡ፣ ተረበሹም። በቁጥር ሁለት ላይ እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ሲላቸው እንመለከታለን። እነዚህን ሁሉ ታያላችሁን ይላችኋል። እንደዚህ አይነቱ ጥያቄ ለዘመናችንም ቢሆን አስፈላጊ ጥያቄ ነው። እኛም በዘመናችን ይህቺ የዓለም ሁኔታዎቿ ምን ይመስላሉ ብለን መጠየቅ መቻል አለብን። በእርግጥ ዓለማችን ወዴት እየሄደች እንዳለ አስተውለናልን ብለን መጠየቅ አለብን። ይህንን እንድንል ደግሞ እግዚአብሔር ሁላችንንም ይርዳ። ደህና አደሩልን።